በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያልን በቀጥታ ወደ መልእክቱ እንተላለፋለን። አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ እንኳን እግዚአብሔር ለዚህ አበቃችሁ ማለት እወዳለሁ። እንደገና ብዙ የማውቀው መልክ በዚህ ጉባኤ ውስጥ ላለ ደግሞ ደስ ብሎኛል። እኔም ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። እንግዲህ ብዙ ጊዜ ሳልፈጅ በቀጥታ እንግዳ ስላልሆንኩ ለብዙዎቻችሁ በቀጥታ ወደ እግዚአብሔር ቃል እሄዳለሁኝ። እንግዲህ ይህ ቃል ከዛሬም እንደገና እግዚአብሔር በአገልግሎቱ ታማኝ አድርጎ የሾመኝን አምላኬን እጅግ አድርጌ አመሰግነዋለሁኝ። ጳውሎስ ለቆሮንቶስ ሰዎች ሲነግራቸው ምን አለ? ወንድሞቼ ሆይ፣ ወደ እናንተ በመጣው ጊዜ የእግዚአብሔርን ሚስጥር በረቀቀ የንግግር ችሎታ ወይንም በላቀ ጥበብ ልገልጥላችሁ አልመጣሁ። ነገር ግን ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም ይላል። የእኔም ቃል እንደዚሁ ነው ወገኖቼ። የእግዚአብሔርን ሚስጥር በረቀቀ የንግግር ችሎታ ለመናገር ሳይሆን የእግዚአብሔርን ኃይል የመንፈስን ኃይል በዚህ ቦታ እንዲገለጥ ነው። ሀሌሉያ አሜን። የዋና እንግዲህ በእንግሊዝኛ ቲም ማለት ምን እንደሆነ አላቅም፣ ግን ዋናው በአማርኛ ማለት ነው። የዚህ ተከታታይ ክፍል ወይም ሲሪስ ዋናው ሀሳቡ ዋናው ቲሙ የእንደገና አምላክ ይላል። የእንደገና አምላክ ወይም ጋድ የመጀመሪያው እንግዲህ ክፍል አንድ የእግዚአብሔር ቦታ የመግቢያ ጥቅሳችን እንግዲህ ተነቧል ግን ጥቅስ ሳላነብ መጀመር አልወድም እኔም ደግሞ ባቀናሙበት መጽሐፍ ቅዱሴ ላንብላችሁ ባንብላችሁ ደስ ይለኛል ከሁለተኛ ነገስ ምዕራፍ አራት ከቁጥር ስምንት ጀምሮ ያለውን እንደገና አነባለሁ አንድ ቀን ይላል ኤልሳዕ ወደ ሱነም ሄደ። በዚያም አንዲት ሀብታም ሴት አገኘ። እሷም ምግብ እንዲበላ አጥብቃ ለመነችው። በዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር። ሴቲቱም ባሏን እንዲህ አለችው፣ ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር ሰው መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና ጠረጴዛ፣ ወንበርና ፋኖስ እናስገባለን። ከዚያም ወደኛ ወደሚመጣበት ጊዜ ሁሉ በሚመጣበት ጊዜ ሁሉ ማረፊያ ጀሆኖ አንድ አንቺን ቅዱስና ዘላለማዊ ሆንክ። ሁሉን የምትችል ሁሉን የምትገዛ የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም ወደ ፊትህ እንቀርባለን እና መሰግንሃለን አባቶይ። ዛሬ ነው የቃሉ ባለቤት የሆንከው መንፈስ ቅዱስ በዚህ ቦታ እንደሰጠህን የተስፋ ቃል ሁለትም ሶስት ሆናችሁ በፊቴ በቀረባችሁ ጊዜ እኔ በዚያ አገኛለሁ እንዳልከን በፊታችን ስላለ በመካከላችን ስላለ እናመሰግናለን። አባቶይ እንግዲህ የቃሉ ባለቤት የሆንከው አንተ ጌታ ሆይ ትናገር ዘንድ ጸልያለሁ። ለእኔ በተናገርከኝ ድምፅ አባቶይ ለወገኖቼም እንድትናገራቸው ጸልያለሁ። እኔም በነካኸኝ እጆችህ እነሱንም እንድትነካ ጸልያለሁ። የኔን ልብ የኔን ህይወት፣ የኔን ዓለም እንደለወጥክ የእነሱንም ዓለም እንድትለውጥ ጸልያለሁ። እግዚአብሔር ሆይ በዚህ ቦታ ዛሬ ለአንዲት ነፍስ ለአንዲት ለፍስ ጌታ ሆይ ለአንዲት ብቻ ሳይሆን ለሁላችንም የምንለወጥ የሆን ዘንድ ማጽንሃለሁ። ጌታ ሆይ ያዘነች ነፍስ ተጽናንታ እንድትመለስ ጌታ ሆይ ለመማር የመጣች ነፍስ ደግሞ በብዛት በብዙ ጌታ ሆይ ምንም ሳይከለከል በእውቀትና በጥበብ ተሞልታ እንድትሄድ ማጽንሃለሁ። አንተን አንተን የሚል ልብ አንተን የሚል መንፈስ ትልክልን ዘንድ እንጸልያለን ጌታ ሆይ እኛ መተናል። ለልባችን ግን የምትናገረን ልባችንን መለወጥ የምትችል ግን አንተ ብቻ ነ ስለዚህ፣ ሁለንተናችንን ለአንተ አሳልፈን እንሰጥሃለን። የቃልህ ሰይፍ ይለቀቅ ዘንድ በጌታ በኢየሱስ ስም ጸልያለው። ልብን፣ አጥንትን፣ ጅማትን እስከ መቅኒ ድረስ ጠልቆ የሚገባው ያ የቃልህ ኃይል ሰማይና ምድርን የፈጠረው የቃለ ኃይል በዚህ ቦታ ይለቀቅ ዘንድ ጸልያለሁ። እኔንም ባሪያህን አስበኝ፣ በውስጤ እንድታልፍ ዛሬን መገልገያ ዕቃህ እንድታረገኝ በጌታ በኢየሱስ ስም ጸልያለሁ። መንፈስ ቅዱስ በዚህ ቦታ እንዲወርድ ጸልያለሁ። እኔንም ባሪያህን ሙላኝ አጥለቅልቀኝ ከጸጉሬ ጫፍ እስከ እግሬ ጫፍ ድረስ አንደበቴን ጌታ ሆይ በእሳትን ትነካ ዘንድ በጌታ በኢየሱስ ስም እጸልያለሁ። ለሚያዳምጡትም ሁሉ ጌታ ሆይ መንፈስ ቅዱስ በላያቸው ላይ የወርድ ዘንድ በጌታ በኢየሱስ ስም እጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን አሜን። የእግዚአብሔር ቤት ይህንን ታሪክ ከመጀመሬ በፊት ወይንም ለታሪኬ ለዚህ ለእግዚአብሔር ቃል መግቢያ ይሆን ዘንድ መሰረታዊ የሆነውን ለምን ወደዚህ ታሪክ እንደሄድኩኝ እግዚአብሔር እንዴት ይህን ታሪክ እንደሰጠኝ መሰረት የሆን ዘንድ ይህን ቃል ላካፍላችሁ እወዳለሁ። በህይወታችሁ ውስጥ ወደኋላ ተመልሳችሁ የምታስታውሷቸው ጊዜያቶች ይኖራሉ ብዬ አምናለሁ። እነዚያ ጊዜያቶች በስጋ ሲታዩ በጣም አስቸጋሪና ማንም ወላጅ ሊያልፍበት የሚገቡ ያልሆኑ ጊዜያቶች ናቸው። እነዚህ ጊዜያቶች የህይወት ልክ እንደ ወቅት ሊታይ ይገባል ብዬ አምናለሁ። የበጋ ወቅት እንዳለ የክረምት ወቅትም ደግሞ መምጣቱ የማይቀር ነው አይደለም? አንድ ገበሬ ዘር ከመዝራቱ በፊት መሬቱን እና ራሱን የሚያዘጋጅበት ወቅት አለ። ካዘጋጀም በኋላ ወደ የሚዘራበት ወቅት ይመጣል። ከዘራም በኋላ የጸጥታ ወቅት ይኖራል ብዬ አምናለው። የተዘሩት ዘሮች ከመሬት ህይወት ዘርተው ብቅ ማለት የሚጀምሩበት ወቅት አለ። ከዚያም ገበሬው መሬቱን የሚንከባከብበት ቀን ተቀን የሚንከባከብበት ቀን ተቀን ወቅት አለ። የተዘራው ዘር በአረም እንዳይዋጥ በየቀኑ የሚታረምበት፣ ገበሬው እነዚያን ጨቅላ ከመሬት ብቅ ያሉትን ዘሮች የሚንከባከብበት ጊዜ መኖር አለበት። እንደዚህ እያለ ይቀጥላል ማለት ነው። መጽሐፍ ቅዱሳችን በመክብብ ሶስት ላይ ለሁሉም ጊዜ አለው ይላል። ሃሌሉያ። ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው ይላል መክብብ ሶስት አንድ ላይ። የኔና የቤተሰቦቼም ህይወት በህይወት በአንደኛው ወቅት የሚያልፍበት ጊዜ ነበረ። እንደ እናትና እንደ አባት እኔና ባለቤቴ የልጃችን የኤልሻዳይን የስድስት ዓመት የሕክምና ትምህርት ጉዞ የሚያልቅበትን ጊዜ የጓጓንበት ዓመት ነበረ። ይህ የመጨረሻ ዓመት በታላቅ ፈተና የተከናውኖ የፈተናውን ውጤት የምንጠብቅበት የሚመረቅበትንም ጊዜ የምንጠብቅበት ጊዜ ነበረ፣ የምንጓጓበት ጊዜ ነበረ። እንግዲህ ብዙዎቻችሁ ምናልባት የፌስቡኬ ጓደኞች የሆናችሁ ታሪኩን ሳልጀምር አውቃችሁታል ማለት ነው። ኤልሸዳይ ብርቱና ጠንካራ ተማሪ ነበር፣ ከኔ ከእናቱ ጋራ መጸለይን የሚወድ ያለፉትን ስድስት አመታቶች በሳምንት ቢያንስ አምስት ቀናቶች አብረን ጸልየናል። ብዙ መጽሐፍቶችን በስልክ ልጄ ከኔ ጋር አይደለም የሚኖረው፣ ሌላ ቦታ ነው፣ ሌላ ሀገር። ብዙ መጽሐፍቶችን አብረን በስልክ ጨርሰናል። በተለይ በኮቪድ ጊዜ በኮሮና ጊዜ ከመስከረም እስከ ሚያዝያ ድረስ አንድ ክፍል ብቻውን ነበረ። እንግዲህ ገና የሃያ አንድ አመት ልጅ ማለት ነው። አንድ ክፍል ቀን ተቀን አንድ ቦታ አንድ ወጣት ተዘግቶ ሲቀመጥ እንግዲህ ይታያችሁ። እነዚያን ጊዜያቶች ግን ከእግዚአብሔር ጋር አለፍ ናቸው። እግዚአብሔር ምን ያህል እንደረዳው እንደረዳውና እኔም እንደ እናት የእግዚአብሔርን ማንነት የበለጠ የተረዳውበት አመታቶች ነበሩ። እነዚህ ስድስት አመታቶች ልጄ እንደታቀደውና እንደታሰበው ፈተናውን ጨርሶ ለምርቃት የምንዘጋጅበት ጊዜ ነበረ። የአይሮፕላን ትኬት ተቆረጠ። ጓደኞቹ ወዳጆቹ የደስታችን ተካፋይ ለመሆን ሁላችንም ተዘጋጀን። የልጄ ጓደኞች ገና ወጣቶች ናቸው። ለአንድ አይሮፕላን ሁለት ሺህ ዶላር ማውጣት ቀላል አይደለም አይደለም ለአንድ ተማሪ። የሆነ ሆኖ ያንንም ቢሆን ታላቅ ክፍያ ተከፍለው ተዘጋጁ። ብዙ ፕላን አደረግን፣ ብዙ እቅድ አደረግን። የደስታ ጊዜ የምርቃት በዓል። ነገር ግን ምርቃቱ ጥቂት ቀናቶች ሲቀር ሲቀሩት በጣም የሚገርም ህልም አየሁ። እንግዲህ ሁልጊዜ በቆንኩበት ፑልፌት ሁሉ ስለ ህልሜ ይናገራለሁ። እግዚአብሔር አንድ ነገር ያስተማረኝ ነገር ቢኖር በህልም መናገርን ነው። ምንም ማድረግ አልችልም። እኔ ህልም ስጠኝ ብዬ አልተኛውም፣ ግን እግዚአብሔር ይሰጠኛል። የሚሆነውን ነገር እግዚአብሔር በደንብ ያሳየኛል። ከነዚህ አንዱ የሚሆነውን ህልም በህልም መናገር ነው። ስለዚህ ብዙ መጸለይ ጀመርኩኝ። መዝሙረኛው ዳዊት ነፍሴ ሆይ ለምን ትተክዣለሽ፣ ለምንስ በውስጥ ላይ ትታወኪያለሽ እንዳለው ታውኪኛለሽ። ነፍሴ በትካዜና በመታወክ ተዋጠች። ምን ሊሆን እንደሚችል የረበሸኝን ለማወቅ ጓጓሁኝ። በደስታ ውስጥ ነው ያለ ነው። በመጓጓት ውስጥ ነው ያለ ነው። ምንም እንኳን ይህ አንዱ ነገር ደግሞ ቢሆንም በሌላ በኩል ደግሞ እኔና ባለቤቴም የምናልፍበት የፍርድ ቤት ጉዳይ ነበረ። ብዙዎቻችሁ በጸሎት ግሩፕ ውስጥ ያላችሁ ይሄንንም ታውቃላችሁ። በሐሰት የተከሰስንበት፣ ፍትህን ፍለጋ ብዙ የሄድንበት፣ ፍትህን የተቀማንበት ወቅት ነበረ። ይህ ዛሬ ሊያልቅ ያለው 2023 ዓመት በከባድና በጣም ኔጌቲቭ በሆነ ኖት ነበር የጀመርነው። ጠላት የምናልፍበት ወቅት በእኛ ቤት ላይ ቆርጦ የተነሳ ጠላት እንዳለ እስኪመስል ድረስ የታወክንበት ጊዜ ነበረ። ነገር ግን እንደ ክርስቲያን ተስፋችን በአምላካችን በእግዚአብሔር ላይ ነበረ። እኔ ተስፋ የሚያደርጉ አያፍሩም ይላል። ሀሌሉያ ኤርሚያስ 49 ላይ የተስፋ ጭላንጭል በሌለበት እግዚአብሔርን ተስፋ ማድረግ ምንኛ መታደል ነው። ሳምንቱ ከጊዜም ከምን ጊዜውም በላይ በጸሎት ያሳለፍኩበት ሳምንት ነበር። አስታውሳለሁ አንድ አርብ ከአምስት የተለያዩ ሰዎች ጋር እንደጸለይኩ ከአንድ ሰው ጋር አንድ ሰዓት እንፈጃለን ለመጸለይ ያለምንም ማቋረጥ አምስት ሰዓት የጸለይኩበት ጊዜ ነበረ። ነገር ግን የልቤ መታወክ አላቆመም። ነፍሴ ሆይ ነፍሴ ሆይ ለምን ለምን ታስጨንቅኛለሽ? ያልኩበት ጊዜ ነበረ። ለምንስ ትታወቅ ታውኪኛለሽ? ተስፋሽን በአምላክሽ ላይ አድርጊ የሚለው የዳዊት ቃል እውን የሆነበት ጊዜ ነበረ። በመከራዬ ቀን እግዚአብሔርን ፈለግኩት አለ ዳዊት። ድምፄ ከፍ አድርጌ ወደ አምላኬ ጮኩ አለ። በአምላኬ ቀን እግዚአብሔርን ፈለግኩት አለ። በመከራዬ ቀን የድሮውን ዘመን አሰብኩት አለ። የጥንቶቹን ዓመታት አውጠነጠንኩት። ዝማሬን በሌሊት አስታወስኩ፣ ከልቤም ጋር ተጫወትኩ። መንፈሴም ተነቃቅቶ እንዲህ ሲል ጠየቀ። ለመሆኑ ጌታ እግዚአብሔር ለዘላለም ይጥላልን? ከእንግዲህ እስከቶ በጎነት አያሳይምን? ምሕረቱስ ለዘላለም ጠፋን? የገባውስ ቃል እስከ ወዲያኛው ተሻገረን ተሻረን? እግዚአብሔር ቸርነቱን ዘነጋ ወይ ያልኩበት ጊዜ ነበረ። ቀኑ ሰንበት ነበረ። በጠዋት ተነሳሁና፣ ያ የጭንቀትና የመታወክ መንፈስ ግን አለቀቀኝም። ልክ ናቡከደነጾር ያየ ባየው ህልም እንደተረበሸ፣ ያ ህልም ሰላም ሊሰጠኝ አልቻለም። ምን ሊሆን ይችላል ብዬ ብዙ ጸለይኩ። ልቤ በጣም ከብዳብኛለች እንዳለው ዳዊት በመዝሙሩ ልቤ በጣም ተጨነቀች። ወደ መኪናዬ ገብቼ ወደ ቤተ ክርስቲያን በሰንበት እየነዳ መጸለይ ጀመርኩ። አቤቱ እግዚአብሔር አምላክ ነፍሴ እጅግ ተጨነቀችብኝ። ዛሬ ወደ ቤት ሲሄድ ግን ቃል ፈልጋለሁ ቃል ስጠኝ። ብላችሁት ታውቃላችሁ? እግዚአብሔር ስንቶቻችሁ ብላችሁታል? እኔ ከልጅነቴ ጀምሮ እግዚአብሔር ሆይ ዛሬ ቃል ስጠኝ ስለው እግዚአብሔር ይሰጠኛል። ሃሌሉያ ዛሬ ሄድኩ። ዛሬ ዛሬ ቃልን ካልሰጠኸኝ፣ ዛሬ ድምፅን ካልሰጠው ካልሰማው መሞቴ ነው፣ መጥፋቴ ነው ብዬ ነገርኩት ለእግዚአብሔር። ቤተ ክርስቲያን እንደገባው ፓስተሩ የሚሰብክበትን ርዕስ ከቡልተኑ ላይ ተመለከቱ። ስቲገስ አድርጎ ሁሉ ደህና ነው ኦል ኢዝ ዌል ኦል ዊል ቢ ዌል የሚል ነበረ ይሄ አጋጣሚ ነው ብላችሁ የምታምኑ ስንቶቻችሁ ናቸው? አጋጣሚ ነው አይደለም። ሁሉም ደህና ነው፣ ደህና ይሆናል የሚል ነበር። የእግዚአብሔር ድምፅ በአእምሮ ይሄ ማስተጋባት ጀመረ። ሁሉም ደህና ይሆናል ውገነት ይለኝ ጀመረ። ሁሉ ደህና ይሆናል። ሰባኪው ይህንን ርዕስ የወሰደው ከሁለተኛ ነገስ አራት ከስምንት እስከ ሰላሳ ስድስት ካለው ከተቀመጠው ከሱነ ማየቷ ሴት ታሪክ ነበረ ልቤ በርስቱ ተመስጦ የእግዚአብሔርን ድምፅ እንደተጠማው ሰባኪው በመቀጠል እስቲ አጠገባቸው ወደ ተቀመጠው ሰው ዞር በሉና ሁሉ ደህና ይሆናል በሉት አለ አሌሉያ ጉባኤውን እንደዛ ብሎ ሲጠይቅ ሁሉ ደህና ይሆናል አለኝ አጠገቤ የተቀመጠው ሰው። የእኔ ልብ ግን እዛ አልነበረም። ሁሉ ደህና ይሆናል፣ ሁሉ ደህና ይሆናል የሚለው የእግዚአብሔር ቃል በልቤ ውስጥ እንደ ጉድ ይጮህ ጀመር። በጣም ተጽናናሁ። ሰባኪው ለሀምሳ ደቂቃ እስከ አንድ ሰዓት የዚችን የሱነማይቷን ሴት ታሪክ ተናገረ። በእርግጥም የእግዚአብሔር ድምፅ እያስተማረኝ እያጽናናኝ ጨርሼ ወደ ቤቴ ተመለስኩ። ነገር ግን ወደ መኪናዬ ውስጥ እንደገባ፣ እፎይ እግዚአብሔር ሆይ ሁሉ ደህና ይሆናል ብለኸኛል አልኩኝ። ያ ድምፅ መጮሁን ቀጠለ። በድንገት ድንጋጤ ልቤን ሞላው። እንደገና ሁሉ ግን ደህና ለመሆን የሚሞት ሰው አለ አልኩኝ። ማን ነው የሚሞተው? የሚሞት ሰው አለ። ፊቴ በእንባ እየታጠበ ወደ አምላኬ ጸለይኩ። እንደ እናት መጀመሪያ ልቤም ውስጥ የሚመጡት ልጆቼ ናቸው። ስለ ልጆቼ ጸለይኩ፣ ስለ ባሌ ጸለይኩ፣ ስለማቃቸው በጣም ስለምወዳቸው ሰዎች ጸለይኩ። የማላ የማላመጥበት ጉዳይ ከፊቴ እንደተጋረጠ ተሰማኝ የት ይሄዳል ማምለጫዬስ መንገድ ወዴት ነው ብዬ አለቀስኩ ሰንበት አለፈ እሁድ ቀን መጣ እሁድ በመከራ አለፈ እንደገና ሰኞ ጠዋት ሰኞ ጠዋት መጣ ሰኞ እና ሰኔ ሲባል ሰምታችሁ ታውቃላችሁ? ታዲያ ነው የገባኝ፣ ሰኞና ሰኔ። ያ የጭንቀት መንፈስ እንደገና ወረሰኝ። ያልተለመደ መንፈስ ነበረ። ልክ የሞትን መርዶ እንደሚጠባበቅ ሰው አይነት መንፈስ ነበረ የተሰማኝ። በድንገት ስልክ ጮኸ፣ በዛ ጠዋት፣ በሰኞ ጠዋት ድንገት ልብ ስልኩ ጮኸ። ከወንዱ ልጄ ከኤልሻዳይ ነበረ። ልክ በሞት ሲቃ እንደተያዘ ድምፅ ልጄ ማሚ አለ። እንደ በረዶ ገረሬ ቆምኩ። ከዛ ልጄ ወይ ምን ሆንክ አልኩት። ከዲን ኦፊስ ተደውሎልኝ ነበር አለ። ከዩኒቨርሲቲው ዳይሬክተር ኦር ዲን። ምን አለ ምን ሆንክ ስለው፣ አትመረቅም ብለውኛል አለኝ ለምን ብዬ ስጠይቀው የመጨረሻውን ፕራክቲካል ኤግዛም እንደገና በደንብ ስላልሰራህ እንደገና መውሰድ አለብህ ተባልኩ። በሆስፒታል የሶስት ወር ልምምድ ማድረግ አለብህ እና እንደገና በጠቅላላ የሁሉንም ሴሚስተሩን ፈተና መውሰድ አለብህ ተብያለሁ አለ። በእውነቱ ልቤ በድንጋጤም በእረፍትም ተሞላ። ከመሞት ይሻላል ይሄ አይደለ? የተቀላቀለ ስሜት ነበረ። መቼም እንደ እናት ለእኔ ይሄ ብዙ ችግር አልነበረም። በህይወት ውስጥ ከዚህ የባሰ ብዙ ነገር ቢኖርም፣ ልጄ ግን እንደወደቀ ብርጭቆ ተፈረካከሰ። ማንኛውም ቃላት ሊያጽናናው አልቻለም። ልጄ ይሁን ምንም አይደለም እኮ አልኩት ሌላ እድል የለም እንዲህ ይሄንን ስለው ማሚ ተዋረድኩ አለ ልጄን የውርደት መንፈስ እጅግ በላዩ ላይ መጣ ይሄ ሁሉ ሰው ትኬት ቆርጧል አንዳንዳቹ እንደውም የማይመለስ ትኬት ነው ምክንያቱም ቺፐር ስለሚሆን ርካሽ ስለሚሆን ይሄ ሁሉ ጓደኞቼ ሊመጡ ተዋርጃለሁ አለ የሁሉም ቁልፍ የሆነውን በእጄ ያዝኩትን አንዷን ነገር መዘዝኩና እንጸልይ አልኩት። ፈቃደኛ ግን አልነበረም። ከፈለግሽ አንቺ ጸልይ፣ እኔ መንገድ ላይ ነኝ አለ። እንደምንም ጸለይኩለት፣ ምን እንዳልኩኝ ባላስታውስም ስልኩ ግን ተቋረጠ። ልጄ በተደጋጋሚ ብደውልለትም ማግኘት አልቻልኩም። ከዚህ በፊት ፈተና ወድቀው ስላልተመረቁ ራሳቸውን ያጠፉ ልጆች ብዙ አውቃለሁ። የጸሎት ጓደኛዬን ጠርቼ አብረን አለቀስን፣ ወደ እግዚአብሔር ተማጸንን። በጣም ከባድ ጊዜ ነበረ። ዳዊት በመዝሙሩ የተናገረውን አስታወስኩ። ልቤ በውስጤ ተጨነቀብኝ፣ የሞት ድንጋጤም በላይ መጣ። ፍርሃት እና እንቅጥቃጤ መጣብኝ፣ ሽብርም ዋጠኝ። በዚህ ሁኔታ ላይ ያለው ቅዳሜ የሰንበት ዕለት እግዚአብሔር በቃሉ የተናገረኝን አስታወስኩ። ሁሉም ደህና ይሆናል። ሀሌሉያ። ለካስ እግዚአብሔር አስቀድሞ እያዘጋጀኝ፣ አስቀድሞ እያስጠነቅቀኝ ነበረ። ሁሉም መልካም ይሆናል። ያ የሰባኪው ድምፅ በጆሮዬ ያቃጨል ጀመረ። የዛች የሱና ማየቷ ሴት ንግግር ሁሉም ደህና ነው ያለችው ልጇ ሞቶባት ወደ አይምሮ መጣ። በጆሮዬ ከፍ ብሎ ጮኸ። በድንገት የእግዚአብሔር ሰላም ነፍሴን ወረሳት። አሌሉያ መረጋጋት ጀመርኩኝ። ይህ ክስተት ነው እንግዲህ የዝችን የሱና ማየቷን ሴት ታሪክ እንዳጠና እና በዚያም የበለጠ እግዚአብሔርን እንዳውቀው የረዳኝ ለአንድ ጊዜ እንደገና እግዚአብሔር ራሱን የገለጠበት የህይወቴ ምዕራፍ ተጀመረ። ቃሉን የመረመርኩበት፣ በሚዛን ላይ ያስቀመጥኩበት፣ ምን ያህል ትክክል መሆኑን በትዕዛ በእሳት የፈተንኩበት ታላቅ የህይወት እድል ነበረ። እኔና ባለቤቴ ለረጅም ጊዜ በወሰደው የፍርድ ቤት ጉዳያችን የፍትህ ማጣት ሚስጥር የፈተና ጉዳይ በዝች ስሟ ባልታወቀ ስሟ እንኳን ባልተገለጠ ትንሽ ሴት ታሪክ ህይወታችንን እንዴት አድርጎ እንዳጽናናው እንደለወጠው አየን። የእናንተንም ህይወት በቃሉ እውነት እንዲያጽናና እንዲለውጥ፣ እንቆቅልሾቻችሁ እንዲፈቱ፣ የተወሰደው እንዲመለስ፣ የወደቀው እንደሚነሳ የሞተው እንደሚድርና እግዚአብሔር ሁሉን ወደ ነበረበት መመለስ የሚችል መሆኑን የእንደገና አምላክ መሆኑን እንድትረዱ ጸሎቴ ነው። ብዙዎቻችን ወደዚች ይቺን ምድር ይቺ አገር እውነት ወደ ነበረበችበት ትመለስ ይሆን ብላችሁ ለምታስቡ ተስፋ በተስፋ መቁረጥ ወጀብ ውስጥ ለምትዋዥቁ ሁሉ እግዚአብሔር የእንደገና አምላክ ነው። እንደገና ይችላል። ሀሌሉያ። የተወደደችው የእግዚአብሔር ዓመት ለዚች ምድር ይመጣል ብዬ አምናለሁ። ሀሌሉያ። የእግዚአብሔር ቦታ يرسالم رهاب يعرفال ودم وابس من يعرفال بتقس مسنات الشلينيال بتقس مسنات الشلينيال بيت لهم رهاب يعرفال ودم وابس من يعرفال بتقس مسنات الشلينيال

ቤት ልሔም ረሃብ ያልፋል ወደ ሞአብ ስምን ያልፋል በትዕግስት መጽናት ይሻለኛል በትዕግስት መጽናት ይሻለኛል ልበጀኛ